መልቲካልቸራል ሰርቪስ ሴንተር በየጊዜው አገልግሎቶቹን ለማሻሻል ይፈልጋል እናም አስተያየቶ የዚህ ሂደት ጠቃሚ አካል ነው። የምናቀርበው ድጋፍ እንዴት ሊሻሻል እንደሚችል አስተያየቱንና ሀሳቡን በደስታ እንቀበላለን። ባኮ በስልክ ቁጥር 0893282699 ወይም በዌብሳይታችን www ኤም ኤስ ሲ ኮም ኤዩ አማካኝነት እያገኙ